You're with SBS Radio. Find more great stories in your language at sbs.com.au. Waktawi, good Deutsch. ወደ ገጠሪቱ አውስትራሊያ ዘልቀው መስፈር ለሚሹ ባለሙያዎች ከሚያካትታቸው ቪዛዎች ውስጥ የዱር አራዊት ጠባቂዎች፣ የሥነ ሕንፃ ጠበብት፣ ሳይንቲስቶች፣ አንጥረኞች፣ ሐኪሞች፣ የቀዶ ሕክምና ሐኪሞች፣ የፍየል አርቢዎች፣ ተዋናዮች፣ ፓይለቶች፣ አርኪኦሎጂስቶች፣ ነርሶችና የአናጢነት ዘርፎችን ያካተተ ነው። ወደ ገጠር ለመሄድ የሚሹ ሰፋሪዎች ለቋሚ የመኖሪያ ፈቃድ ከማመልከታቸው በፊት ቢያንስ በገጠሪቱ አውስትሬሊያ ለሦስት ዓመታት ያህል መቆየት አለባቸው። የኢሚግሬሽን ሚኒስትር ዴቪድ ኮልመን አዳዲሶቹ ቪዛዎች የገጠር ማኅበረሰባትን ፍላጎት ሊያሟላ የሚያስችልና ከተሞች ላይ ያለውንም ጫና የሚቀርፍ ነው በማለት ገልጠው፣ አያይዘውም በገጠር አካባቢዎች ተጨማሪ ፍላጎቶች ካሉ ልናሟላቸው እንጥራለን። በአሁኑ ወቅት በርካታ ተጨማሪ የኢሚግሬሽን ጥያቄዎች የቀረቡልን ነው። ለምሳሌ ያህልም የደቡብ አውስትራሊያ ፕሪምየር በየዓመቱ አስራአምስት ሺህ ሰዎችን ይሻሉ። ምዕራብ አውስትራሊያ ውስጥም እንዲሁ ጎልድ ፊልስ አካባቢ ከአንድ ሺህ የበለጡ ሠራተኞችን ለማግኘት ልመናዎችን እያቀረቡ ነው። ዋናቡል ተጨማሪ የኢሚግሬሽን ጥያቄ እያቀረበ ይገኛል ብለዋል። የባለሙያ ቪዛዎች በክፍለ አገር መንግስታት ወይም መመዘኛዎቹን ባሟሉ ቤተሰቦች ስፖንሰር ይሆናሉ። የፌዴራል መንግሥቱ 25 ሺህ የገጠር ቪዛዎችን መድቧል። የጠቅላላ የአገሪቱን ቋሚ ሰፈራ ፕሮግራም ከመቶ ዘጠና ሺህ ወደ መቶ ስልሳ ሺህ ዝቅ ለማድረግም ወስኗል። ከሲድኒ ሜልበርንና ብሪስበን በስተቀር የተቀሩት የአውስትራሊያ ክፍሎች በገጠር ቪዛ መደቦች ተመድበዋል። የተወሰኑ የመጤዎች ተንታኞች የገጠር ቪዛዎቹ ጊዜያዊ መሆን ምናልባትም ለአመልካቾች እምብዛም ማራኪ ላይሆን ይችላል እያሉ ነው። ይሁንና ሚኒስትር ኮልመን የገጠር ቪዛዎች ቅድሚያ ተሰጥተው በፍጥነት ሂደታቸው እንደሚከናወኑ ገልጠዋል። የፌዴራል መንግስቱ በሩብ ዓመት ውስጥ የገጠር ቪዛዎች በ124 ፐርሰንት ከፍ ማለቱን ሲጠቁም የሌበር የአገር ውስጥ ጉዳዮች ቃል አቀባዩ ክሪስቲና ከኔሊ ግና መንግሥት የገጠር ቪዛ ሂደቱን የሚያጓትት በመሆኑ የገጠር ሰፈራው ማነቆ ገጥሞታል በማለት ተችተዋል። በሌላም በኩል የቀድሞው የኢሚግሬሽን ዲፓርትመንት ምክትል ጸሐፊ አቡ ሪዝቪ በገጠር ቪዛ የሚመጡ ግለሰቦች ዝቅተኛና የዓመት ገቢያቸው 53900 ዶላርስ የሚደርስ መሆን ይኖርበታል። ምናልባትም ይህ በሜልበርንና ሲድኒ ላሉ ሰዎች ዝቅተኛ ገቢ ቢመስልም በገጠር አካባቢዎች ላሉት ግና 53900 ዶላርስ በዓመት የሚያስከፍል ሥራ ማግኘት ስለሚያወቅ መጤዎቹ ይህን መስፈርት ማሟላት በቂታቸውና በመንግሥት እንዲባረሩ ቢደረግስ የሚል ስጋት እንዳላቸው ገልጠዋል። ሙሉ የገጠር ቪዛዎችን የሚያስገኙ የሥራ አይነቶችን ከአገር ውስጥ ደህንነት ድረገጽ ላይ ማግኘት ይችላሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።